موسيقى okay. لا ما السبب <applause> የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን የቤተሰብ ቀን የእግር ጉዞ ለጤንነትና ለፍቅር በሚል ያዘጋጀችው ፕሮግራም ለሶስተኛ ጊዜ ትሮገኒና በሚገኘው ስቴዲየም ውስጥ ቅዳሜ ፌብርዋሪ 15 ቀን ተካሄደ። ቤተ ክርስቲያን የሁሉ መሰባሰቢያ የመሆኗን ያህል ይበልጥ የተለያዩ የህብረተሰብ ክፍሎች አዝናኝ በሆኑ ፕሮግራሞች ተሰባስበው እርስ በርስ የተዋወቁበት፣ እግር ኳስ የተጫወቱበት፣ ሩጫና የእግር ጉዞ በማድረግ የተፎካከሩበት፣ ዱላ ቅብብል፣ ገመድ ጉተታ በማድረግ ይበልጥ አዝናኝ የነበረበት ጠረጴዛ ቴኒስ፣ ቁርጫት ኳስ ፉክክር የታየበት እንቁላል በማንኪያ የኬሻ ዝላይ አዝናኝና ሳቅን የሚጭሩ ውድድሮች የተደረጉበት ዝግጅትን እንደወደዱት አስተያየት የሰጡን ሁሉ ነግረውናል። የፕሮግራሙ ሀሳብ ምንጭ በሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪና የሰሜን አፍሪካ ሀገረ ስብከት ስራ አስኪያጅ መላከ ፀሐይ ቆሞስ አባ ገብረስላሴ ጎበና ቤተ ክርስቲያን የሁሉም ነች። በአንድነት ተሰባስበን እርስ በርስ እንድንተዋወቅ ስፖርታዊ እንቅስቃሴ ለጤናም ያለው ጠቀሜታ ከፍተኛ በመሆኑ እርስ በርሳችን መዋደድ፣ መፋቀር መንፈሳዊ አንድነታችን ይበልጥ የሚያጠነክርልን ፕሮግራም ነው የተዘጋጀው ብለውናል። በትልቅ ስቴዲየም ውስጥ ዝግጅቱ መደረጉ አስደሳች ነው። በየአመቱ ፕሮግራሙ ይካሄዳል ይቀጥላልም። በቀጣይም ብዙዎች ይመጣሉ ብለን ተስፋ እናደርጋለን ብለውናል። በስመ አብ ወልዶ መንፈስ ቅዱስ አሐዱ አምላክ አሜን። ሁል አምላካችን እግዚአብሔር ሁላችንንም ጠብቆ ለዛሬው ዕለት ስላደረሰን ስሙ ለዘላለሙ የተመሰገነ ይሁን። እግዚአብሔር ይስጥልኝ አቶ ኤልያስ። እግዚአብሔር ስራችሁ እናንተን የሚባርክላችሁ የስራ ባልደረቦች ይህንም ይጠብቅልን። ይሄ ፕሮግራም ከተጀመረ አሁን ሶስተኛ አመታችን ነው። ከዚህ በፊት ሁለት ጊዜ የእግር ጉዞ አድርገናል። የዘንድሮውን ለየት የሚያደርገው ከዚህ በፊት ሁለት አመት ያደረግናቸው ጉዞዎች መነሻችንን ቤተ ክርስቲያን በማድረግ ወደ ካሮላይን ስፕሪንግ ስንሄድ ሰባት ኪሎ ሜትር፣ ስንመለስ ሰባት ኪሎ ሜትር፣ ወደ አስራ አራት ኪሎ ሜትር ጉዞ ነበር ያደረግነው። በጣም ደስ የሚል የሁለት አመቱም እጅግ በጣም ፍቅር የተሞላበት አንድነት ፍቅር የሰፈነበት በጣም ብዙ ውጤትም ያገኘንበት የተቀራረብንበት የተዋወቅንበት ሀሳብ ለሀሳብ የተለዋወጥንበት ጉዞ ነበረ። የዚህን አመት ደግሞ የሁለት ሺህ በዚህ ሀገር አቆጣጠር ሁለት ሺህ ሀያ አምስት አመተ ምህረት ሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን በየአመቱ የሚያደርገው ግሬቶክ ፋሚሊ ዴይ በሚል ግሬቶክ ኤንድ ፋሚሊ ዴይ በሚል ነው በዚህ አመት እያከበር ነው ያለነው። እንደምታየው የሲቲ ካውንስሉ ፈቅዶልን ትሩገኔና ያለ ሰፊ ስታዲየም ነው። ብዙ ህዝብ ነው። ያውም ዛሬ ትንሽ ወይዘሮ አስቸጋሪ ነበረ፣ ነፋሳማ ነበረ፣ ዝናብም አለው። ግን በዚህም ውስጥ ህዝቡ እንደምታየው ህጻናቱ፣ እናቶች፣ አባቶች፣ ወንድሞች፣ ካህናት፣ መዘምራን ተሰባስበን በአንድ ላይ ደስ በሚል ጊዜ እያሳለፍን ነውና የዘንድሮውን ያየሁት የተለየ ሆኖ ነው ያገኘሁት። ዓላማችን በምክንያት በዚህ በጣም ሩቅ አገር በሚገኝ ሩቅ በሆነ አገር በምድር አውስትራሊያ በሜልበርን ከተማ የሚገኘውን ኢትዮጵያውያን የሚኖሩትን ኢትዮጵያውያን በምክንያት ማገናኘት ነው። ማቀራረብ፣ ፍቅርን ማጎልበት፣ መረዳዳትን ማጎልበት፣ ማጠንከር፣ መተሳሰብን፣ መረዳዳትን ልዩ ልዩ ስጦታ የሆነውን ሐዘንም በደስታም በችግርም በማግኘትም በማጣትም በዚህ ጊዜ ሁሉ እኛ ኢትዮጵያውያን ያለን የመረዳዳት የመጠያየቅ የመደጋገፍ የመተሳሰብ ልዩ ጸጋ ልዩ ስጦታ ያለን ህዝቦች ነን እና በ- በምንኖርበት ሀገር ይህም በቤተ ክርስቲያን ከሚደረገው መንፈሳዊ አገልግሎት በተጨማሪ በማህበራዊ ህይወት ያለውን መስተጋብር ግንኙነታችንንም በምክንያት ማሳደግ ነው ማጠናከር ማጎልበት ነው እና የሚቀጥል ነው የሚሆነው እንደኛ እሳቤ፣ በዚህ በሜልበርን ከተማ ያለን አብያተ ክርስቲያናት ከኮሚኒቲው ጋር በመሆን ከልዩ ልዩ ማህበራት ጋር በመሆን አጠናክረን በሜልበርን ከተማ በአመት አንዴ የኢትዮጵያውያን ቀን በሚል በተጠናከረ መልኩ ለማክበር ነው ሀሳባችን እና እቅዳችን። እስከዚያ ድረስ ግን ደብራችን የሜልበርን ደብረገነት ቅዱስ ሚካኤል ቤተክርስቲያን፣ ስፖርት ለጤንነት፣ ስፖርት ለህብረት፣ ስፖርት ለአንድነት፣ ስፖርት ለፍቅር በሚል ግሬት ዎክ ተቀጥሎ ደግሞ ፋሚሊ ደይ ደግሞ ያን ግሬት ዎክ ለጤንነት እንቅስቃሴ በኳስ ኳስ መጫወት አለ፣ ገመድ መጎተት አለ፣ ዱላ ቅብብሎሽ አለ ሩጭ አለ። ስታዲየሙን አሁን ዘንድሮ አስር ጊዜ ነው የዞር ነው ወክ። የተለያዩ አክቲቪቲዎች አሉና እነዚህን አጠናክረን መቀጠል ለጤንነትም ይሁን ለመንፈሳዊ ህይወታችን ቢሆን በዚህ ስንገናኝ የበለጠ ሰው ስለመንፈሳዊ ህይወቱም ስለማህበራዊ ማህበራዊ ህይወቱም ስለ ኢኮኖሚያዊ ህይወቱም ስለማንኛውም ተቀራርቦ እንዲወያይ፣ እንዲረዳዳ፣ እንዲደጋገፍ እንዲተዋወቅ ህፃናት ልጆቻችንን ሞር ተዋውቆ ተቀራርበው እንዲያድጉ መተዋወቃቸው ደግሞ እስከ እስከ ህይወት መሰላሰል እስከ ህይወት መስተጋብር ለምሳሌ ዳብቻ ይኖራል። ሌሎች ሌሎችም የዩኒቨርሲቲ የትምህርት ጉዞ ቆይታ አለ። በዚህ ሁሉ ወጣቶችንም ማጠናከር፣ ማገናኘት አባቶችን፣ እናቶችን፣ እህቶችን የበለጠ ማቀራረብ ኢትዮጵያዊ የሆነውን የመረዳዳት፣ የአንድነት፣ የፍቅር በሐዘን፣ በደስታ ያለውን የተባረከ የተቀደሰ ጸጋ ማጠናከር ስለሆነ አጠናክረን በየዓመቱ እንቀጥላለን። ዶክተር ተፈሪ በላይነ፣ የደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ። የተለያዩ ስፖርታዊ ውድድሮች የታዩበት ይበልጥ ያቀራረበን ያስተዋወቀን በየዓመቱ የተሳታፊዎች ቁጥር በብዙ የጨምረበት ፍቅርና አንድነት የታየበት ዝግጅት ነበር ሲሉ ገልጸውልናል። ቤተክርስቲያኗ እንግዲህ ዘርፈ ብዙ አገልግሎት የምትሰጠው ከቅዳሴው ባሻገር የተለያዩ ፕሮጀክቶችን እየቀረጸች ወጣቶችን የምታስተምርበት ወንጀል ነክ ነገሮች ውስጥ እንዳይሳተፉ ብዙ መንፈሳዊ ትምህርቶች ታደርግበት ከመንፈሳዊ ትምህርቶች በተጨማሪ ደግሞ የተለያዩ ትሬኒንጎች የሜንታል ሄልዝን በተመለከተ ድራግ፣ አልኮል አቢዝ የምንላቸው ትሬኒንጎች ይሄ ሆምወርክ ሰፖርት የምንላቸው ልጆች በትምህርታቸው ጥሩ ደረጃ እንዲደርሱ የሚያደርጉ ነገሮች ታደርጋለች እና ያ ነገር ግን ማሳወቅ አለብን። ወጥተን ቲሸርታችን አርገን እንደዛ ነበር በቀደም የነበሩት ሁለት ፕሮግራሞች። አሁን ግን በአባታችን በመላከት አይቆሞስ አባገሩ ስላሴ ሀሳብ አመንጭነት ስቴዲየም ደግሞ አርገን ብንቀይረው ብለው በዛ ተወያይተን፣ ስቴዲየሙ ምንድን ነው ረዘም ላለ ጊዜ ሰው በህብረት እንዲቀመጥ ያደርገዋል። ጉዞ ላይም በእርግጥ እየተዋየን ነበር የምንሄደው ግን ሄዶ መምጣት ስለሆነ የአንድ የሁለት ሰዓት ወይ የሶስት ሰዓት ጉዳይ ነበረ። አሁን ግን ከዋን ኦክሎክ ጀምሮ ያው እንግዲህ እንደምታየው ከማታ ኤት ኦክሎክ ድረስ ነው ፕሮግራሙን የቀረጽ ነው። የተለያዩ በተለያየ እድሜ ያለ ያሉ እንቅስቃሴዎች አሉ ለህፃናት፣ ለታዳጊዎች፣ ለወጣቶች፣ ለአዋቂዎች፣ ካህናቶች ሁሉ የሚሳተፉበት የተለያዩ ፕሮግራሞች ስለተቀረጹ ያንዳንዱ ሰው የሚሳተፍ የሆነ የስፖርታዊ እንቅስቃሴ ይኖራል። ስለዚህ በዛ መኑ በጣም ደስተኛ ነው። አልፎ ተርፎ ደግሞ ከስፖርታዊ እንቅስቃሴ ተጨማሪ ሰው ተገናኝቶ እንዲያወራ ስለ መንፈሳዊ ሕይወቱም ስለዚህ ስለ ኑሯችንም ማለት ነው። በዚህ ውስጥ እንግዲህ ሰው ሲነጋገር፣ አንደኛ በመንፈሳዊ ሕይወት የጠነከረው ዘው ትንሽ ተነስ ያለውን እንዲያበረታው በዚህ በኑሯችን ደግሞ ምናልባት ኢቨን ስራ እንኳን ያጣ ሰው ቢኖር ተጠያይቆ እንደ አንዱ ከአንዱ የሚረዳበት የስራ የሚያመላክትበት ትሬኒንግም ካለ የሚያመለክትበት ብዙ ጥሩ ጠቃሚ ነገሮች ይገኙበታል ብለን በማሰብ ነው ይሄ የተቀረጸው። እና የትኛውም ዝግጅት ቢሆን ብዙ ጊዜ ይጠይቃል፣ ንድ ወጪዎችም ይጠይቃል እና ይሄ ሁሉ ነገር ተደክሞ ዝግጅት ሲዘጋጅ ሰው እንደምንም ብሎ አሁን ይሄንን ዝግጅት ከሁለት ወር በላይ በፈጀ ጊዜ ነው ያዘጋጀነው እና አስቀድመን መናገር ጀምረን ነበረ። ኤስቤስ ሬዲዮም በእውነቱ በዚህ አጋጣሚ በጣም ላመሰግን እንፈልጋለን ከሳሁንም አንተም ወይዘሮ ማስተም ሁሉም ያግዙናል፣ ይሄን ነገር ኢንፎርሜሽኑን ዲስሚኔት በማድረግ እና ቀድመን ስለተናገረን ሰዎችን ቀን ሌላ ነገር ሌላ ቀጠሮ ሳይዝባት መጥቶ ቢሳተፍ ጥሩ ነው። እንዳልኩት ቤተክርስቲያን የአካል ብቃት እንቅስቃሴውንም አትቃወምም ጥሩ ነው። ከጤንና ጋር የሚሄድ ነገር ሰው ጤነኛ ሲሆን ነው ቤተክርስቲያን በደንብ የሚያገለግለው እና ከመንፈሳዊ አካሄድ ጋር አይጻረንም። የአካል ብቃት እንቅስቃሴ አንድ እሱ ሁለት፣ ቅድም እንዳልኩት ስለ መንፈሳዊ ሕይወት መነጋገር አንዳንዴ እንደዚህ በቃ ቀጠሮ ይዘን ካልወጣን ብዙ ጊዜ በቃ በስራ ተጠምደን ነው የምናሳልፈው እና ይሄ ደግሞ አንደኛ ልጆችንም ይዞ መምጣት የሚቻልበት ለዛ ተብሎ የተቀረጸ ፕሮግራም ስለሆነ ልጆቼ ኔታደርግ ይሄዳሉ ምናምን የሚባልበትም አይደለም። ስለዚህ ሰው እንደው ለወደፊቱ ቀኑን በደንብ ካላንደሩ ላይ ይዞ ሌላ ምንም ነገር ተጨማሪ ሳይዝበት መጥቶ የቤተሰብ ቀን ነው። እንዳየኸው እንግዲህ ምግቦች ተዘጋጅተዋል። ለህጻናትም፣ ለአዋቂዎች የሚሆኑ የተለያየ ስፖርት እንቅስቃሴዎች አሉ። የተለያዩ ፈን የሚያደርጉ እንደዚህ የገመድ ጉተታ፣ እንቁላል በማንኪያ እንደዚህ የሚባሉ ነገሮች፣ ዱላ ቅብብል እንደዚህ እና እሱም እያየ እየተጨዋወተ ልጆቹም እዚህ እየተጨዋወቱ ጥሩ የቤተሰብ ቀን ማሳለፍ ስለሚቻል እንደው ልብ ብለን ቀኑን ይዘን ወደፊቱ ቁጥራችን ደግሞ ከዚህ ጨመር ብሎ እንድንመጣ አደራ አላለሁ። በኢትዮጵያና በአፍሪካ የእግር ኳስ አባት በሚባሉት በክብር ይድነቃቸው ተሰማ ስም የስፖርት ማዕከል ሜልበርን ላይ መስራች የሆነው ኢዮብ እሱ ባለው በደብረገነት ቅዱስ ሚካኤል ቤተ ክርስቲያን የቤተሰብ ፕሮግራም ስፖርታዊ ዝግጅትን በማስተባበር እገዛ ያደረገ ዝግጅቱ በአየር ንብረት ዝናባማ መሆን የተወሰነ ቢረብሸንም የተዋጣለት በቀጣይ ሌሎች ሊሳተፉበት የሚገባ ዝግጅት ነው ሲል ገልጾልናል። ጥሩ ነበረ። የእግር ጉዞ አድርገን ነበር። ትንሽ ወይዘሮ አስቸገረን እንጂ በጣም የተሻለ ና የአማር ፕሮግራም ይሆን ነበር። ያው የወይዘሮ ጥሩ አለመሆን በጠበቅነው መጠን ሊሆን አልቻለም ብዬ ያስባለው፣ ግን ዞሮ ዞሮ በመጡት ሰዎች ሁሉም ሰው ተደስቶ ተንቀሳቅሶ ተጫውቶ እንደዚሁም በተለያየ መልኩ ሶሻላይዝ አድርገው ጥሩ ጊዜ ነው እያሳልፍን ያለ ነው እና አይ ቲንክ ጥሩ ነው ምናልባት ወደፊት ማህበረሰቡ መጥቶ ከተለያየም ቸርቾች ቢሆኑ መጥቶ እንዲህ አይነት የፋሚሊ ፕሮግራሞችን ቢካፈል ጥሩ ነው ብዬ አስባለሁ እና እንደ በዚህ አጋጣሚ ማህበረሰብ ተሳትፎ በጣም ስለሚያስፈልግ በርካታ ቤተክርስቲያኖች ስላሉ በዚህ አካባቢ በጋራ አብሮ ስፖርታዊ እንቅስቃሴዎችን ማድረጉ ጥሩ ነው። እንደም በስፖርታዊ ኮምፒቲሽን ማድረጉ ማረጉ ጥሩ ነው። ልጆቻችን ምርስ በስ እንድትዋወቁ ይረዳል። ና ዲሞር በጣም ፎከስ የምናረገው እንጂ የምናረገው ኳሱ ላይ ነው። በእርግጥ ግን በምንችለው ለማረገ እየሞከርን ነው። ያው ትንሽ ማዝናናት ባህርያቶች አሉት። በእርግጥ እነዚህ እንቁላል፣ ገመድ ጉተታ የሚባሉት ግን በአብዛኛው ፎከስ አድርገን ያደረግ ነው እግር ኳሳዊ ነው። ብዙም አንድ ጊዜ ብዙም ሰው ይዛል። ና ጥሩ ነው። እሱም ቢሆን ጥሩ ነው። ገመድ ጉጥታውም ሆነ አቲንክ ጥሩ ነው ብዬ አስባለው። ነው በዝግጅቱ ላይ ያገኘ ነው ዶክተር ደጉ ወልደ ማርያም በየአመቱ በናፍቆት የምንጠብቀው ይበልጥ የሚያቀራርበን የሚያስተዋውቀን ፕሮግራም ላይ ስፖርትም ለጤና ካለው ጠቅም አንጻር መሳተፌ አስደሳች ነው ብሎናል። በጉጉት የምንጠብቀው ቀን ነው። በጣም ደስ የሚል ሁኔታ ያለው ሰው እንደዚህ ለመገናኘት ጊዜ በሌለ ሰዓት እንደዚህ ተገናኝቶ ስፖርት መተዋወቅ ራሳችንን ፈታ እያደረግን ጊዜ ማሳለፍ ለራሳችን ለጤንነታችን በጣም ትልቅ አስተዋጽኦ አለው እና በጣም ደስ የሚል ጊዜ ነው እያሳለፍኩ ያለሁት። በህይወታችን ውስጥ ከሚያስፈልጉ ነገሮች አንዱና ትልቁ ማህበራዊ ግንኙነት ነው እና ማህበራዊ ግንኙነቶችን ከማጎልበት አንጻር እንደዚህ አይነት እንቅስቃሴዎች በጣም ጠቃሚ ናቸው አሁን በአብዛኛውን እኛ የምናሳልፈው ስራ ላይ የቤተሰብ በማስተዳደር በዛ በምናሳልፍበት ጊዜ የመድከም አይነት ስሜቶች ስለሚኖሩ ያንን ሪፍሬሽ ለማድረግ ለልጆቻችንም ደግሞ እንደዚሁ ትልቅ መገናኛ መድረክ ነው ወደፊት ደግሞ እነሱ እኛን እያዩ ነው እርስ በርስ ግንኙነት መፍጠር የሚችሉት እና ሁሉም ሰው ለዚህ ጊዜ ሰጥቶ በዓመት አንድ ቀን ያው የተለያዩ መድረኮችም አሉ። ግን ይሄ ደግሞ ስፖርታዊ መሆኑ እና ነፃ መድረክ መሆኑ ለየት ያደርገዋል ና ሁሉም ሰው ጊዜውን ቢሰጥ ጥሩ ነው ብዬ አስባለሁ። ዶክተር ተስፋዬ ይግዛው የኢትዮጵያን ማህበረሰብ ማህበር በቪክቶሪያ ፕሬዚዳንት ፕሮግራሙ ሁላችንም የምንወደው አይነት ነው። በሚቀጥለ ዓመት ብዙዎች ሊገኙበት ይገባል ብዬ አስባለሁ። እንደ ኮሚኒቲ አብረናቸው ልናግዛቸው፣ ከጎናቸው ልንቆም፣ አብረናቸው ልንሰራ ይገባል ሲሉ ገልጸውልናል። ማንኛውም ፕሮግራም በሚዘጋጅበት የተለያዩ ኮሚኒቲዎች የሚያዘጋጁ ፕሮግራም ላይ የምታቀርቡትን የምታደርጉትን ሁሌ እናያለን፣ እንከታተላለን። በጣም ነው የምናመሰግነው። የዛሬው ፕሮግራም በጣም ጥሩ ፕሮግራም ነው። አየሩ ፀሐይ ሲወጣ ዝናብ ሲዘንብ ነበር። ልጆቹ በጣም ተደስተዋል። ለስፖርታዊ እንቅስቃሴ በጣም ጥሩ አየር ነበር። እንዲያው በዚሁ አጋጣሚ ፕሮግራሙን ያዘጋጁትን ሰዎች ማመስገን እወዳለሁ። ብዙ የተለያየ ቤተ ክርስቲያን፣ የተለያየ ሃይማኖት ያላቸው ሰዎች፣ የተለያየ አመለካከት ያላቸው ሰዎች እዚሁ በመካከላችን ተገኝተዋል። ጥሩ ነው። መቀጠል አለበት። በሚቀጥለው ዓመት እርግጠኛ ነኝ ይህም ፕሮግራም ብዙ ሰው ተሳትፎበት ሰፊና ትልቅ እንደሚሆን እርግጠኛ ነኝ። በጣም በጣም እጅግ ደስ ይላል። በተለይ የሴት ልጆች ውድድር አስደናቂ ነበር። ከሁሉም የገረመኝ እሱ ፕሮግራም ነው። በሚቀጥሉት ዓመታት አብረን ከቅዱስ ሚካኤል ቤተክርስቲያን አዘጋጆች ጋር እየተነጋገርን ነው። ወደፊት አብረን ልናዘጋጅበት የምንችል እድል ያለን ይመስለኛል። ሁልጊዜ ችግር የነበረው ከአሁን በፊትም አለመነጋገር ነው። አሁን ከማንኛውም ጋር እኛም በራችን ከፍተን እነሱም እኛን እንደ ልጆች እንደ ታናናሽ ወንድሞቻቸው ተቀብለውን እየተነጋገርን ነው። እርግጠኛ ነኝ ለሚመጡት ዓመታት አብረን ይሄን ፕሮግራም እናሳድገዋለን። ባለቤትነቱ እነሱ እንደያዙ እኛ ማገዝ የምንችለውን ማንኛውም የምንችለውን ነገር ለማገዝ ዝግጁ ነን፣ ፈቃደኞች ነን። የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን የቤተሰብ የእግር ጉዞ ፕሮግራም ላይ በተለያዩ የስፖርት አይነቶች ለተሳተፉ አሸናፊዎች የተዘጋጀው ዋንጫና ሜዳሊያ የተበረከተ ሲሆን በዝግጅቱ ላይ አስተዋጽኦ ላደረጉ ግለሰቦችና ተቋማት በተሰጠ የምስጋና ሰርተፍኬት ኤስቢኤስ ሬዲዮ በየጊዜው ለሚያደርገው አስተዋጽኦ ሰርተፍኬት ተበርክቶለታል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ كان ماهر لا